26 2013 ዓ ም ሰዓቱ በኢትዮጵያውያን ሰዓት አቆጣጠር ከምሽቱ ሁለት ሰዓት ቀጣዮቹ 30 ደቂቃዎች ኤደን ገረመው ከአሜሪካ ድምፅ ዋሽንግተን ዲሲ በመስተንግደው ከምሽቱ ተረኛ አዘጋጅ ንጉስ ታምሬ ጋር በመሆን እንዲሁም ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ ባለሙያዎች ጋር በመሆን እያስተናገድኳችሁ እዘልቃለሁ ለምሽቱ ከያዝናቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ ተከራዩ በጣም በስተዋል ቤት ያለውን ማመጣጠን ስላልቻለ ቤት ክራይችን

ወተት በመጠቀም ዴሊ በየጊዜ የሚጨመርበት ሂደት አለ። አሁን ለእኛ በቅርብ ጊዜ ነው። አንድ ወር ባልሞላ ጊዜ ውስጥ ቤት ተንኳኳ መጡ። አምስት ቦታዎች ጨምረናል ብሎ ሄዱ። እጅግ እያሻቀበ የመጣውን የዋጋ ግሽበትና የኑሮ ውድነትን በተመለከተ ካነጋገርናቸው የአዲስ አበባ ነዋሪዎች መካከል አንዱ ነበር የሰማችሁት። ነዋሪዎችንና እንዲሁም ባለሙያዎችን አነጋግረን ዘገባ አዘጋጅተናል። በሌላ በኩል በኢትዮጵያ ስነጥር የሆኑ የልብ ሐኪምም አነጋግረናል። በድፍረት በኢትዮጵያውያን

አምና አንድ ልቧን የሰጠች ታካሚ ለብዙ መቶዎች ሕይወት መዳንና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው።

ዶክተር ፈቀደ አጓራቸው የምሽቱ እንግዳችን አድርገናቸዋል። በተጨማሪም ያገለገሉ የኤሌክትሮኒክስ እቃዎችን ለህፃናት መስጠትም ሆነ በስነ ስርዓት አለማስወገዱ የሚያስከትለውን የጤና ስጋት የሚያስቀኝ ዘገባ አለን። አብራችሁ እንድታመሹ እየጋበዘን አሁን ከአጫጭር ዜናዎች ጋር ከስመኝሽ የቆየ ጋር ተቆዩ ዘንድ እጋብዛለሁ። አመሰግናለሁ ኤደን።

በኢትዮጵያ በመጪው 2014 ዓ ም መስከረም 24 ቀን አዲስ የመንግስት ምስረታ የሚካሄድ መሆኑን የህዝብ ተወካዮች ምክር ቤት ገለጸ። ምክር ቤቱ አሰራሩን ማዘመን የሚያስችሉ የአሰራር መመሪያ ሰነዶች ማንዋሎች ማዘጋጀቱንም ገልጿል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ለመንግስት ምስረታው እየተደረገ ያለውን ዝግጅት አስመልክቶ በሰጡት መግለጫ በህገ መንግስቱ መሰረት በመስከረም ወር መጨረሻ ሰኞ ላይ የመንግስት ምስረታው እንደሚከናወን መግለጻ

መሆናቸውን የኢትዮጵያ ዜና አገልግሎት አስታውቋል። ከዚህ ጎን ለጎን ምክር ቤቱ አሰራሩን ለማዘመን የሚያስችሉ መመሪያዎችን ተግባራዊ ለማድረግ መዘጋጀቱንም አፈ ጉባኤው ጨምረው ገልጸዋል። በአዲሱ መንግስት ምስረታ ውስጥ የቋሚ ኮሚቴ አባላት ከሰባት እስከ አስራ ሶስት ሆኖ የሚደራጅ ሲሆን አባላቱም እንደየሙያቸው ዘርፎችን እንዲከታተሉ የሚያደርግ መሆኑንም ጠቁመዋል።

በደቡብ ሱዳን ሰኞ እለት ሊካሄድ ተጠርቶ የነበረው የመንግስት ተቃውሞ ሰልፍ ሳይሳካ ቀርቷል። ዋና ከተማዋ ጁባ ውስጥ ብዛት ያላቸው የጸጥታ ኃይሎች ጎዳናዎች ላይ ተሰማርተው የዋሉ ሲሆን፣ በመላ ሀገሪቱ የኢንተርኔት አገልግሎትም ተቋርጧል። የእንቅስቃሴው መሪዎች የተቃውሞ ሰልፉ እንዲካሄድ ያቀዱት የሀገሪቱ ፕሬዚዳንት ሳልቫኪር ለፓርላማ የመክፈቻ ንግግር ባደረጉበት በሰኞ እለት ቢሆንም በዕለቱ ጁባ ጎዳናዎች ላይ የታየ ምንም አይነት የጎላ ስብሰባ

ሰብሰባ አልነበረም። ህዝባዊ ጥምረት ለሲቪል እርምጃ የተባለው ቡድን አባል የሆኑት ዋኒ ማይክል ለአሜሪካ ድምጽ ሲናገሩ የተቃውሞ ሰልፉ ሳይካሄድ የቀረው ከተማዋ ላይ በብዛት ፖሊሶች ተሰማርተው ስለዋሉ ሰው ፈርቶ ሳይወጣ በመቅረቱ መሆኑን ገልጸዋል።

በአፍሪካ ህጉር ዙሪያ ከ48 ሺ በላይ ሰዎች የደረሱበት እንደማይታወቅና ከእነዚህ ውስጥ 21600 የሚሆኑት ራሳቸውን ያልቻሉ ህጻናት መሆናቸውን ዓለም አቀፉ የቀይ መስቀል ኮሚቴ አስታውቋል። በትጥቅ ትግል በብጥብጥና የተፈጥሮ አደጋ ምክንያት የጠፉ ሰዎች ቁጥር ተመዝግቦ ከሚገኘው እጅግ የበለጠ ሊሆን እንደሚችልም ተቋሙ አስታውቋል። የቀይ መስቀል ኮሚቴው በሰበሰበው መረጃ መሰረት ከተመዘገቡት 48 ሺ ሰዎች መካከል ከ

ከዘጠኝ ሺህ በላይ የሚሆኑት በጦርነት ምክንያት ከሰባት ሀገራት ጠፍተው የሄዱ ናቸው። እነዚህን ሰዎች ፈልጎ ለማግኘት በየማህበረሰብ ውስጥ የሰለጠኑ ሰዎችና የጸጥታ አካላት እንደሚያስፈልጉም ድርጅቱ ጨምሮ ገልጿል።

የውጭ ኃይሎች አፍጋኒስታንን ለቀው መውጣታቸውና ታሊባኖች ወደ ስልጣን መመለሳቸው ለወራሪዎች ትምህርት ሊሆን ይገባል ሲሉ ታሊባኖች መልእክት አስተላልፈዋል ዩናይትድ ስቴትስ ና ቀሪው የዓለም ክፍል ለታሊባን አገዛዝ እውቅና እንዲሰጡም አሳስበዋል የአሜሪካ የመጨረሻው ወታደራዊ አውሮፕላን የካቡል አውሮፕላን ማረፊያን ለቆ ከወጣ ከሰዓታት በኋላ ንግግር ያደረጉት የታሊባን ቃል አቀባይ የውጭ ወታደራዊ ኃይሎች መውጣታቸው የሁላችንም ድል ነው በማለት

አፍጋኖችን እንኳን ደስ አላችሁ ብለዋል። ይህ በእንዲህ እንዳለ አፍጋኒስታንን የተቆጣጠረው ታሊባን ከዚያች ሀገር መውጣት የሚፈልጉ የሀገሪቱ ዜጎችና የውጭ ሀገር ሰዎች በሙሉ ያለምንም ጉዳት መውጣት የሚችሉበትን መንገድ እንዲያመቻች የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ትላንት ግልጽ መልእክት አስተላልፏል። ዩናይትድ ስቴትስ፣ ብሪታኒያ እና ፈረንሳይ ያረቀቁትን ውሳኔ ከአስራ አምስቱ የምክር ቤቱ ቋሚ አባላት መካከል ሩሲያና ቻይና ድምጸ ታቀቦ ሲያደርጉ

የቀሩት በሙሉ ደግፈውታል። በኮቪድ-19 ዜና ደቡብ አፍሪካ ውስጥ አዲስ አይነት የኮሮና ቫይረስ ዝርያ መከሰቱ ተገለጸ።

ሳይንቲስቶች እንዳስታወቁት ሲ አንድ ሁለት ተብሎ የሚጠራው ዝርያ በአፍሪካ ሀገሮች ዙሪያ እንዲሁም ወደ እስያ አውሮፓና አሶኒያ የሚባለው የደቡባዊ ፓስፊክ አካባቢ ተዛምቷል። ይሁን እንጂ ይህ ዝርያ በዓለም የጤና ድርጅት በተቀመጠው መስፈርት አሳሳቢ ወይም ክትትል የሚያስፈልገው ዝርያ የሚሉትን መስፈርቶች ያላሟላ መሆኑን ነው ሳይንቲስቶቹ የሚገልጹት። የደቡብ አፍሪካ ብሔራዊ የተላላፊ በሽታዎች ተቋም ትላንት ባወጣው መግለጫ እንዳለው ይህ አዲስ

ይህ ዝርያ በአገሪቱ የታየው ባለፈው ግንቦት ወር ሲሆን ከዚያ በኋላ ወደ ሰባት የአፍሪካና ሌሎች ሀገሮች ተዛምቷል። ይህ ዝርያ እንደ ሌሎቹ ልውጦቹ የቫይረስ አይነቶች በይበል ተላላፊና የያዘውን ሰው የተፈጥሮ መከላከያ የማሸነፍ ባህሪ ያለው መሆኑንም አብራርተዋል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ

ስመኝሽ የቆየን ለዜናዎቹ እናመሰግናለን። እያስተናገድኳቸው ያለሁት ኤደን ገረመ ነኝ። አሁን ለዕለቱ አብይ ወዳደረግ ነው የጋቢና ርዕስ እንሻገር። እያሻቀበ የመጣውን የኑሮ ውድነትና ዋጋ መወደድ ፈተና የሆነባቸው

የአዲስ አበባ ነዋሪዎች ለአሜሪካ ድምጽ አስተያየታቸውን ሰጥተዋል። በሀገሪቱ እየታየ ያለው የኑሮ ውድነት መንስኤዎች የኮቪድ-19 ወረርሽኝና ሀገሪቱ የገባችበት ጦርነት ምክንያት መሆናቸውን የአዲስ አበባ ዩኒቨርሲቲ መምህር የሆኑት የምጣኔ ሀብት ባለሙያ ዶክተር ብርሃኑ ደኑ ተናግረዋል። ቀውሱን ለመቀጣጠር መንግስት የተለያዩ አማራጮችን እየወሰደ መሆኑን እያሳወቀ ነው። ጸሐይ ዳምጠው በዚህ ዙሪያ ተጨማሪ ዘገባ አላት።

በሀገሪቱ በከተማም ሆነ በገጠር እየታየ ያለው የዋጋ መናር ሸማቹንም ሻጩንም እያነጋገረ ነው። የኑሮ መወደድ በከተሞች እንደምጠነክር ያነጋገርኳቸው ነዋሪዎች ይገልጻሉ። የአዲስ አበባ ከተማ ነዋሪው አቶ ቸርነት አለሙ የኑሮ ውድነቱን ያባባሰው ከተማይቷ ውስጥ ያለው የናሬ የቤት ኪራይ እንደሆነ ይገልጻሉ። የኑሮ ውድነቱን የሚያባብስ ጫፍ የሚያወጣ ህዝቡ የሚያመረው የቤት ኪራይ ነው። በተለይ እንደ አዲስ አበባ አዳዲስ ሰዎች ይመጣሉ። ቤት ኪራይ ይዛሉ፣ ይኖራሉ

ይሄ ይሄ ደግሞ የቤት ክራይ ፈላጊና ኖርማል የሚከራዩ ቤት አልተመጣጠነም። ክራይችን ክፍተት በመጠቀም ዴሊ በየጊዜ የሚጨምርበት ሂደታል። አሁን ለኛ በቅርብ ጊዜ ነው አንድ ወር ባልሞላ ጊዜ ውስጥ ቤት ተንኳኳ መጥቶ አምስት መቶ ብር ጨምረናል ብሎ ሄዱ እና ከኔ ገቢ አንጻር ቤት ክራይ ከፍዬ አልችልም እና መንግስት የወሰደው እርምጃ ትክክለኛ እርምጃ ነው። ግን ከሶስት ወር በኋላ ደግሞ ምን ሊፈጠር ይችላል የሚለው ታሳቢነት ውስጥ ቢሆን ሌላ አሳሳቢ ጉዳይ ነው። ምክንያቱም የሶስት ወሯን አስርቶ ይጨምርበታል አከራይ ችግር የለበትም። እስከ ሶስት ወር አልጨምርኩብህም

እና ያ ስለሆነ እስከ ሶስት ወር ያለው ያህል ነገር ሊያጨምር ይችላል ግን ዘላቂ መፍትሄ አይደለም። የሶስት ወር ዘላቂ መፍትሄ አይደለም። በዘላቂነት ከተማ መስተዳድር ማድረግ ያለበት ነገር እንደ ህግ የሆነ ነገር ቢቀመጥ ባይ ነው። ጣራ ቢኖረው ራሱ የቤት ክራይ ጣራ ቢኖረው በእርግጥ ይህ ፍሪ ኢኮኖሚክ ሲስተም የሚለው ላይ ኢንተራፕት ሊያደርግ ይችላል ቢሆንም ግን ያንን ተፈርቶ ዝም ተብሎ ከሚለቀቅ የተወሰነ ማዕቀብ አሁን እስከ ሶስት ወር ድረስ የተባለው ማዕቀብ ነው አይደለም

ዘላቂ ማዕቀብ ቢደረግም ምክንያቱም፣ የቤት ክራይ አሁን እዛ ጋር የሆነ ሰው ተከራይቶ የሆነ ነገር ይሰራል እንበል፣ ምግብ ቤት ይከፍታል። ቤት ክራይ ሲጨምርበት ምን ያደርጋል? እሱ ምግቡ ላይ ነው የሚጨምሩ። በእጃዙር ሁሉንም ያጠቀዋል። ተከራዩንም፣ ተከራይ ያልሆነንም ያጠቀዋል። ሰው ለምሳሌ ካፌ ሲከፍት ወይ የሆነ ነገር ሲከፍት

ተከራይቶ ነው የሚከፍተው። ተከራይቶ ሲከፍት እዛ ቤት ኪራይ ሲጨመርበት እሱ ምግቡ ላይ ይጨምራል። ስለዚህ እዛ የሚጠቀሙ ሰዎች በአጠቃላይ የቤት ኪራይ ውድነቱ አፌክት የሚያደርጋቸው ሰዎች ናቸው። ስለዚህ ዘላቂ መፍትሄ ቢኖረው ኑሮ ውድነትን ትንሽ ማረጋጋት ይቻላል የሚል ሀሳብ አለ። አሁን እየታየ ያለውን የኑሮ ንረትና እየሰጡ ያሉትን አገልግሎት በተመለከተ የሆቴል ባለቤት የሆኑት ወይዘሮ ወደራይ ምረቱ እንዲያስረዳሉ። አለም

አሁን ያለው የኑሮ ውድነት በጣም ያሳዝናል። ሁሉም ሸቀጦች እየናሩ ነው። ከሀገር ውስጥም ሆነ ከውጭ ተመርተው የሚገቡ ምግቦች ዋጋቸው የማይቀመስ ሆኗል። እኔ አሁን ሆቴል አለኝ። የተለያዩ አገልግሎቶችን ነው የምሰጠው። ነገር ግን ከገበያ ገዝቼ ለተጠቃሚ የማቀርበው ምግብም ሆነ መጠጥ፣ በአጠቃላይ በምሰጠው አገልግሎት ላይ በጣም ችግር እየገጠመኝ ነው።

ዋጋ መጨመር አልችልም፣ መንግስት ክትትል ያደርጋል። በሌላ በኩል ተገልጋዮችም ወገኖቻችን ናቸው። ገንዘቡን ከየት ያመጣሉ? ግራ የሚያጋባ ሁኔታ ውስጥ ነው ያለሁት። ስራውን እንዳላቆም የባንክ እዳ፣ የሰራተኛ ደሞዝ፣ የመንግስት ግብር ያሳስበኛል። ብቻ ብዙ ብዙ ችግሮች አሉብኝ።

በሌላ በኩል መንግስት እየወሰደ ያለው እርምጃ ቀጣይነትና ተከታታይነት ብኖረው የኑሮ ውድነቱን ሊያረጋጋ ይችላል ብላ እንደምታስብ ሌላዋ የከተማይቱ ነዋሪ ወይዘሪት አለምንሽ አሰፋ ትናገራለች። ወይም ተከራይ ነኝ እና መንግስት የጣለው ገደብ በጣም ደስ የሚል ነገር ነው። በጣም ደስ ብሎናል። ምክንያቱም አሁን ኑሮ በጣም እየተወደደ ባለበት ጊዜ እንደዚህ አይነት ገደብ መጣሉ በጣም ትልቅ አድቫንቴጅ ነው፣ በተለይ ለተከራዮች

ምክንያቱም በየጊዜው በየወሩ፣ በየሶስት ወሩ ነው ቤት ክራይ ጨምሮ የምንባለው እና አሁን ያለውን የኑሮ ውድነትም ለማረጋጋት አንድ መፍትሄ ነው ብዬ ነው ማስበው። አሁን መንግስት ፊቱን ያዞረው አገራችን ላይ ብዙ ችግሮች ተጋርጠውብናል። ትኩረቱን ወደዛ ባደረገበት ወቅት ወደዚህ ደግሞ ወደ ኑሮ ውድነቱ ፊት ነው አዞሮ

ቤት ኪራይ እንዲረጋጋ የጣለው ገደብ በጣም ደስ የሚል ነገር ነው። የምጣኔ ሀብት ምሁር የአዲስ አበባ ዩኒቨርሲቲ መምህር ዶክተር ብርሃኑ ደኑ የዋጋ ግሽበቱ መንስኤዎች አንድም የኮቪድ-19 ወረርሽኝ ያስከተለው ችግር እንደሆነ ጠቅመው፣ ዋነኛው ግን በሰሜን የሀገሪቱ ክፍል የተከሰተው ጦርነት እንደሆነ ተንትነዋል። አንደኛ ግጭት በሚኖርበት ጊዜ ኢኮኖሚውን እንደሚያዳክም ነው። ኢንቨስትመንትን ያቀጭጫል። ያው ምርትን

እንደሚገባ እንዳይመረት እንቅፋት ይፈጥራል እና እነዚህ እነዚህ ነገሮች ተደማምረው እንግዲህ የችግሩ መንስኤ ሰላም እጦት ነው። ከቅርብ ጊዜያት ወዲህ በተለይም ከአንድ ዓመት ወዲህ ይፋ የሆነ ከፍተኛ የጦርነት በሰሜኑ የሀገሪቷ ክፍልና የፌዴራል መንግስት መካከል ከፍተኛ ግጭት

ተፈጠረ እና በዚህ ምክንያት እንግዲህ ኢኮኖሚው ላይ አሉታዊ ተጽዕኖ አሳድሯል። ምክንያቱም በልማት ላይ የተወሰነ ተጽዕኖ ያሳድራል፣ ጦርነት፣ ውጊያ፣ ግጭት። ምክንያቱም የተፈናቀሉ ዜጎችን መልሶ ለማቋቋምና ለመመገብ ከፍተኛ ወጪ ይጠይቃል። እንደገና ደግሞ አሁን የሚደረገውን ህግን ለማስከበር መንግስት የገባበትን ጦርነት

ለዛ ከፍተኛ ወጪ ያስፈልጋል። በሎጂስቲክ ከፍተኛ ወጪ ይጠይቃል። እንደገና ደግሞ ይሄ ሁሉ በልማት ላይ አሉታዊ ተጽዕኖ አለው። በምርት ላይ ከፍተኛ ተጽዕኖ አለው። ስለዚህ አቅርቦት እየተዳከመ ይሄዳል። ከፍላጎቱ ጋር አይመጣጠንም። በዚህን ጊዜ ከፍተኛ የሆነ የዋጋ ንረት እና ኢንፍሌሽን የምንለው ነገር

ያስከትላል። አክለው መፍትሄ ነው ያሉትን ሙያዊ ምክር ለግሰዋል። ዶክተር ብርሃኑም ተጠቃሚውን ህብረተሰብ ሸምጦ አደሩን ህብረተሰብ በከፍተኛ ደረጃ በዋጋ ንረት እንዲጎዳ በማድረግ ተስፋ የሚያስፈርት ልጆቹን ትምህርት ቤት እንዳያስገድ የሚያደርግ የዕለት ጉርሱን እንደሚገባ ገዝቶ እንዳይጠቀም የሚያደርጉ ትኖች ላይ ትክክለኛ የሆነ የእርምት እርምጃ መውሰድና

አሁንም ደግሞ መንግስት በሚያቋቁማቸው አንዳንድ የሸማች ድርጅቶች በኩል እቃዎቹ መሰረታዊ የሆኑ እቃዎች ሁሉም አይደለም፣ መሰረታዊ የሆኑ እቃዎች ለዕለት ዕለት የሚሆኑ እቃዎች ለህዝቡን የሚደርሱበትን ሁኔታ ማድረግ የሰርቫይቫሉ ነገር የሀገሪቷ ደህንነትና እንደ አገር የመቀጠል የአብዛኛው ህዝብ ደግሞ ፍላጎትም ይመስለኛል።

ይህን እርምጃ መውሰዱ ትክክልና ተገቢ ነው የሚመስለው። መንግስት የዋጋ ግሽበትን ለመቆጣጠር በሚል ያሰባቸውን እርምጃዎች ሰሞኑን በተለያዩ የአገሪቱ አካባቢዎች በመውሰድ ላይ እንደሚገኝ አስታውቋል። እናም በአዲስ አበባ ከተማ የኢኮኖሚ አሻጥር ስሰሩ ነበር የተባሉ አንድ ሺህ ስምንት መቶ ሰማኒያ ስድስት የንግድ ድርጅቶች መታሸጋቸው የንግድ ህግ ውጭ ስሰሩ ነበር የተባሉ 657 ድርጅቶችን የንግድ ፍቃዳቸው መሰረዛቸው የተገለጸ ሲሆን

ተደርጓል። በ ስልሳ አራት ድርጅቶች ላይ ደግሞ የወንጀል ክሶች እንዲመሰረቱ መወሰኑን የከተማይቱ ንግድ ቢሮ ሰሞኑን ባወጣው መግለጫ አስታውቋል። ከአዲስ አበባ የንግድ ቢሮ ሰፋ ያለ መረጃ ለማግኘት ጥረት እያደረግኩ ነው። ባገኘውት ጊዜ ተጨማሪ ዝርዝር ይዤ መልሳለው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ

ደምጠውን ለዘገባው እናመሰግናለን። ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። የልብ ቀዶ ጥገና በኢትዮጵያውያን የሕክምና ባለሙያዎች መሰጠት ከጀመረ ባለፉት በአራት አመታት ጊዜ ውስጥ በየአመቱ እስከ መቶ የሚደርሱ የልብ ታማሚዎች በሀገር ውስጥ ካለምንም ወጪ በነጻ ይታከማሉ። እነዚህን ውስብስብና አስቸጋሪ የቀዶ ሕክምና ከሚያከናውኑት ሐኪሞች መካከል አንዱና በኢትዮጵያ የልብ ሕክምና ማዕከል የሚሰሩት

ዶክተር ፈቀደ አግዋር እስካሁን ድረስ በግላቸው 312 የሚሆኑ ስኬታማ የልብ ቀዶ ጥገናዎችን ያከናወኑ ሲሆን ከእነዚህ ውስጥ እጅግ ፈታኝ የነበሩትና በስኬት የተጠናቀቁ የቀዶ ጥገናዎችን የሚተርክ የልብ ጠጋኙ ማስታወሻ የሚል መጽሐፍ አሳትመዋል። ስመኝሽ የቆየ በመጽሐፉና በኢትዮጵያ የልብ ቀዶ ጥገና አሁን ባለበት ደረጃ ዙሪያ ከዶክተር ፈቀደ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።

እስቲ ወደ ኋላ መጀመሪያ መለስ ስላርግህና እንግዲህ ለበርካታ ዓመታት ኢትዮጵያ ውስጥ የልብ ቀዶ ጥገና ማግኘት የሚፈልጉ ሰዎች ወይ በውጭ አገር መታከም አለባቸው፣ አለበለዚያ ደግሞ ከውጭ ባለሙያዎች እስኪመጡ መጠበቅ ነበረባቸው እና ያ ጊዜ ምን ያክል አስቸጋሪ ነበር? እንግዲህ የልብ ቀዶ ጥገና ስንል ምን ማለት ነው? የደም ዝውውርን ልብንና የሳንባን ስራ ተክቶ ለሚሰራ ማሽን በመስጠት ልብና ሳንባን በማቆም ልብን ከፍቶ የልብን ችግር መፍታት ነው

ማለት ነው። ከዚያም ልብን የማስነሳት የልብና የሳንባን ስራ ወደ ቀድሞ የመመለስ የደም ዝውውርን መመለስ፣ ከዚያም ደረት መዝጋት ማለት ነው። ይህ ኮንቬንሽናል ኦፕነር ሰርጀሪ እንለዋለን እና በፊት የነበረው ጊዜ

የመጀመሪያው አቅም ያላቸው ሰዎች በራሳቸው ጊዜ ችግራቸውን ከተረዱ በኋላ እና የሰርቪስ እንደሌለ ሲያቁም ይሄደዋሉ። ሁለተኛው ግሩፖች ደግሞ በሀገር ውስጥ በተለያየ መንገድ በተለይ የልብ በሽተኞችን ታካሚዎችን በመለየት ወደ ተለያዩ ቦታዎች ወደ እስራኤል፣ ወደ አሜሪካ፣ ወደ እንግሊዝ በመላክ የልብ ቀዶ ጥገና በነጻ የሚያገኙበት መንገድ ይመቻችል ነበር። በሶስተኛ ደረጃ ደግሞ የነበረው በተለይ በግሪጎሪያን ካላንደር ሁለት ሺህ ዘጠኝ ጀምሮ

የልብ ማዕከል በኢትዮጵያ ከተመረቀበት ጊዜ አንስቶ በተለያዩ ዓለም የሚኖሩ የልብ ቀዶ ጠጋኝ ቡድኖች ሙሉ እቃቸውን የሚያስፈልገውን እቃ ይዘው በመምጣት በፍላይ ኦቨር ሚሽነሪ እየመጡ ለአምስት ቀንም ለአስር ቀንም ሰርተው በመሄድ ከዛ በኋላ ደግሞ ከሄዱ በኋላ በእኛው ሀገር ባለሙያዎች፣ ካርዲዮሎጂስቶች አካሚዎች ፎሎ ይደረጋሉ ማለት ነው እና

ነገር ግን ይሄ በጣም በጣም በጣት ለሚቆጠሩ ሰዎች የሚደርስ ሰርቪስ በመሆኑ ብዙ ሰዎች ይህንን እድል በመጠበቅ ወይ ህይወታቸው ያልፏል

አሊያም ደግሞ በሽታ ወደ ከፋ ደረጃ ደርሶ የተለያዩ ችግሮች ውስጥ ይወድቃሉ። ለምሳሌ እንደ ስትሮክ፣ እንደ ሊምፕ አምፒቴሽን ወይም ደግሞ የእግር መቆረጥ፣ እንዲሁም በተለይ ሃርት ፌለር የምንለው ስቴጅ ላይ ይገባሉ። በአጠቃላይ ብዙ ዜጎች ህይወታቸው ሲያልፍ ማየት ብቻ ነበር የነበረው እና ከሁለት ሺህ አስራ ሰባት ጀምሮ ነው እንግዲህ ሎካል ቲም ሙሉ ለሙሉ በሙሉ ኢትዮጵያውያን አሁን ያልኩልሽ ሙሉ ቡድን ያለው ሎካል ቲም በኢትዮጵያ

የኦፕን አርት ሰርጀሪ ኮንቬንሽናል ኦፕን አርት ሰርጀሪ ላውንች የተደረገው ማለት ነው። ሕክምና በዚህ መልክ ሀገር ውስጥ እንዳይሰጥ አስቸጋሪ ያደረገው ነገር ምን ነበር? በመጀመሪያ ደረጃ የልብ ቀዶ ጥገና ለመስራት የሚያስፈልግ ሴት አፕ ሊኖር ይገባል። የልብ ቀዶ ጥገና ዩኒክ ነው።

ለምሳሌ የአንጎል ሰርጀሪ በማንኛውም ሰርጀሪ ክፍል ሊሰራ ይችላል። የሆድ የጎይተር ወይም ደረት ውስጥም ሆኖ ልብን የማይነኩ ሰርጀሪዎች ያለን እነዛ ሴታፖች ሊሰሩ ይችላሉ። ነገር ግን የልብ አሁን ምልሽን፣ ኮንቬንሽናል ኦፕን ሃርት ሰርጀሪን ግን ለመስራት የሚፈልገው ሴታፕ አለ። ያ ቴክኖሎጂ የተገጠመለት የኦፕራሲዮን ክፍል እና ያንን ሰፕላይ የሚያደርግ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ሁሉንም ያው ልብ ማለት ላይፍ ማለት ስለሆነ

ያንን ሙሉ ለሙሉ ያሟላ ሴታፕ በሀገራችን አልነበረም። ያንን ሴታፕ ለመጀመሪያ ጊዜ በኢትዮጵያ ልብ ማዕከል ለመጀመሪያ ጊዜ ኢትዮጵያ ውስጥ ይህንን ያሟላ ተቋም በሁለት ሺ ዘጠኝ ግሪጎሪያን ካላንድር ነው የተቋቋመው። በሁለተኛ ደረጃ ይህንን ሴታፕ ብታቋቋሚም ይሄ ሴታፕ ቢኖርሽም ሙሉ እውቀት ይፈልጋል ከልብ ቀዶ ጠጋኝ ጀምሮ እንዳልኩሽ፣ ካርዲዮሎጂስት ያው አለን፣ ድሮም አለን፣ አሁንም አለን።

ከዛ በመቀጠል የኦፕራሲዮን ክፍሉ ብዙ እውቀቶች አሉት። የልብ ቀዶ ጥገና ሰመመንሰጭ በራሱ ሌላ ራሱን የቻለ አንድ ቡድን ነው። የልብና የሳምባን ስራ ተክቶ የሚሰራውን ማሽን ራን የሚያደርግ አንድ ሌላ ፐርፊዥኒስት የሚባል ሌላ እውቀት ነው። በጽኑ ታማሚ ክፍል ውስጥ ሌላ እውቀት ይፈልጋል። ኢንቴንሲቭ ኬር ዶክተር እንላቸዋለን። ከዛ ባሻገር በዚህ በአጠቃላይ በልብ ህክምና ዙሪያ ላይ ትሬንድ የሆኑ ነርሶች በጣም ይፈልጋል። እንዳልኩሽ ቅደም ብዙ ቴክኖሎጂ ብዙ ማሽን ስላለ ደግሞ

ባዮሜዲካል ኢንጂነሮች በነዚህ በልብ ሕክምና ላይ በምንጠቀምባቸው እቃዎች ላይ ዌል ትሬንድ የሆኑ ያንን መሳሪያዎች ሲበላሹ ሚኒት ባይ ሚኒት ሰከንድ ባይ ሰከንድ ቦታው ላይ ሆነው ሜንድ ማድረግ የሚችሉ ባለሙያዎች ይፈልጋል። በአጠቃላይ እነዚህ እውቀቶች ሳይሟሉ ለረጅም ጊዜ ኢትዮጵያ ውስጥ ቆይተዋል። እንዳልኩሽ ያ ቀን ሁለት ሺ

አስራ ሰባት ሰኔ አምስት መሆን ነበረበት። ሰኔ አምስት ቀን ለመጀመሪያ ጊዜ እኔ በመመራው የልብ ቀዶ ጠጋኝ ኢትዮጵያን ቲም ለመጀመሪያ ጊዜ ያለምንም ፈረንጅ ፕሬዘንስ በልብ ማዕከል ውስጥ ኮንቬንሽናል ኦፕን ሀርት ሰርጀሪ ለመጀመሪያ ጊዜ ላውንጅ ተደርጓል።

ከዛ ጊዜ በኋላ እንግዲህ ብዙ ተሰርቷል። እኔ ብቻዬን ሰሊድ ሰርጅን እንግዲህ ዛሬ ላይ ሶስት መቶ አስራ ሁለት ኮንቬንሽናል ኦፕነር ሰርጀሮችን ሰርቻለሁ። እንግዲህ አሁን በነገርከን መሰረት የዛሬ አራት አመት ወይም በኢትዮጵያ አቆጣጠር ሁለት ሺ አስር ዓ.ም ላይ ነው የመጀመሪያውን የልብ ቀዶ ጥገና አሁን የገለጽካቸውን ነገሮች ባሟላ መልኩ በሀገር ውስጥ አንተ በምትመራው የሕክምና ቡድን ሀገር ውስጥ መካሄድ የቻለው እና

ለመጀመሪያ ጊዜ በዚህ መልኩ መስጠት መቻሉ ምን አይነት ስሜት ነበረው? በሰዓቱ በጣም ከባድ ስሜት ነበረው። ምክንያቱም ያንን ውሳኔ መወሰን በራሱ ያስፈራል። ይህንን ውሳኔ ለመወሰን ከባድ ነበር። ማንም ሰው የግል በግል ይህንን ሬስፖንሲቢሊቲ መውሰድ ስለማይችል እንደ ሆስፒታል ተሰብስበን በየዩኒቱ መሪዎች አማካኝነት ስብሰባውን አካሄደን ወሰንን። በስብሰባችንም ላይ በውይይታችንም ላይ ስንወስን ተቃራኒ ሀሳቦች ነበሩ።

ምክንያቱም የመጠራጠር የእኛን አለማመን ይሄ የእኛ ድንበር እንዳልሆነ እና ሚሽነሪዎች ሲመጡ በቃ በሽተኛ ታካሚ እየሰበሰብ ለምን አይሰራ አይነት ሀሳብ ነበር እና ግን ያንን ያልደገፍነው ሰዎች ነው ፑሻር ግን እጀመር አለበት ያልነው እና እንዳልኩሽ፣ የሚያስፈራ ሞመንት ነበር። እውነቱን ለመናገር ያንን ሁለት ሶስት ሳምንት መርሳት ይከብደኛል በህይወቴ። ዝግጅቱን አካሂደን ቀኑ ሲደርስ እኔ ብዙም በሰርጀሪው ላይ ሳይሆን

ስጋቴ ሲስተሙ ላይ ችግር ከተፈጠረና ፌል ካረግን በተለይ በእኔ ላይ የሚመጣው ጫና ከባድ ነው። ምን ጥያቄ የለውም። ሙያዬን ማለት እስከ ማጣት ድረስ ሊሆን ይችላል። በዛ ላይ የመረጥና ታካሚ የህግ ባለሙያ ነች፣ የአዲስ አበባ ነዋሪ ነች፣ ባንክ ውስጥ የምትሰራ ነች። እና ይሄ ደግሞ የበለጠ ጫና ውስጥ የሚከተኝ ነበር። ኤኒዌይስ ያ ቀን ከፈጣሪ ጋር ሁሉም ነገር በሰላም አለፈ። የዚህች ልጅ ህይወት በዛ ቀን

ሰርጀሪ ትልቅ ሆኖ ሳይሆን በዛ ፈተና ውስጥ ያለፉ ባለሙያዎች ይቻላል የሚለውን ለሌሎች ባለሙያዎች መንገድ ሆኑ። ከዛ በኋላም በድፍረት በኢትዮጵያውያን እውቀት አምና አንድ ልቧን የሰጨች ታካሚ ለብዙ መቶዎች ህይወት መዳን እና ለብዙ መቶዎች ዛሬ ላይ ለመሰራት የሚያስችል መሰረት ጣለች ማለት ነው እና ያ ቀን ትልቅ ነው።

አድማጮች ከዶክተር ፈቀደ አግባር ጋር የጀመር ነው ቆይታ አልተጠናቀቀም። በነገው ምሽት ሁለተኛውና ተከታዩን ክፍል ይዘንላችሁ የምንመለስ ይሆናል። አሁን ተከታዩን ዘገባ እናስተዋውቃችሁ። በእርጅና ወይም በብልሽት አገልግሎት መስጠት ያቆሙ ሬዲዮ፣ ቴሌቪዥን፣ የሞባይል ስልኮችና ሌሎች የኤሌክትሮኒክስ እቃዎች በተገቢው መንገድ ካልተወገዱ በውስጣቸው የያዟቸው እንደ ሜርኩሪ፣ ሊቲየምና ሊድ የመሳሰሉ ግብአቶች አካባቢን የሚበክሉ ሲሆን በጉበት በልብና በአይምሮ ላይ ጉዳት እንደሚያደርሱ የጤና ባለሙያ

ባለሙያዎች ይናገራሉ። በተለይም ያገለገሉ የኤሌክትሮኒክስ እቃዎችን ለሕጻናት በመጫወቻነት መስጠት ትልቅ ጉዳት አለው ይላሉ። በአብዛኛው በአውሮፓና በአሜሪካ አገልግሎታቸውን የጨረሱ ኤሌክትሮኒክሶች ወደ አፍሪካ ወይም ወደ እስያ ሀገራት ተልከው የሚጣሉ ሲሆን ይህም ትልቅ ስጋት እንደደቀነ የዓለም የጤና ድርጅት አሳስቧል። በዚህ ዙሪያ የተጠናቀረውን የጀስቲን መለን ካንዛዲያን ዘገባ ቀጥሎ አቅርብላቸዋለሁ።

ለስራ ለመገናኛ፣ ለግብይት፣ ለመዝናኛ እንጠቀምባቸዋለን የኤሌክትሮኒክስ እቃዎችን። ነገር ግን እነዚህ ስልኮች፣ ታብሌቶችና ኮምፒውተሮች አገልግሎታቸው ሲያበቃ በአብዛኛው ተጠቃሚ ካላቸው ከሰለጠኑት ሀገራት ወደ አፍሪካና እስያ ባሉ ታዳጊ ሀገራት ተወስደው ይጣላሉ። የዓለም የጤና ድርጅትም ይህን ሁኔታ በሴቶችና ህጻናት ላይ ከባድ የሆነ ጉዳት እያደረሰ ነው እያለ ነው። የተባበሩት መንግስታት ዋና ጸሀፊ ቃል አቀባይ ስቴቨን ዱጃሪክ እንዲህ ይላሉ

12.9 ሚሊዮን የሚሆኑ ሴቶች ኢ መደበኛ በሆነና ራሳቸውንም ሆነ ገና ያልተወለዱ ልጆቻቸው ላይ አደጋ በሚጋርጥ የሚያደርስ መራዥ የኤሌክትሮኒክስ ቆሻሻ ባለበት ቦታ ላይ ነው ስራ የሚሰሩት። የዓለም የጤና ድርጅት የኤሌክትሮኒክስ እቃዎችን ለማስወገድ ማቃጠል አሊያም በሳይናይድ ጨው፣ በኒትሪክ አሲድ እና በሜርኩሪ ለማስወገድ መሞከሩ በአካባቢው በሚኖሩ ሰዎች ላይ መራዥ የሆኑ ኬሚካሎች እንዲሰራጩ ያደርጋል ይላል ስለዚህ

ማቃጠልም ቢሆን አይመከርም። ይህ ሁኔታ ታዲያ የሳምባና የልብ እንዲሁም የታይሮይድ ጤ ስነ ስርዓት ላይ እክል ያመጣል። የሊድና የኒኬልነት ባህሪ ያላቸው የኤሌክትሮኒክስ እቃዎችም የዘረመል ችግር ይፈጥራሉ። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፈኒ ዱጀርግ ታዲያ ጥብቅ የሆነ ህግ ያስፈልጋል ይላሉ።

የዓለም የጤና ድርጅት የኤሌክትሮኒክስ ቆሻሻዎች ጋር የሚሰሩ ህጻናት በከፍተኛ ሁኔታ ለመራሽ ኬሚካሎች የተጋለጡ መሆናቸውን ያስታወቀ ሲሆን ለዚህም ዋናው ምክንያቱ እድገቱን ያልጨረሰ ትንሽ አካል ስላላቸው መሆኑን አስታውቋል።

በኤሌክትሮኒክስ ቆሻሾች የተነሳ አደጋ የተጋረጠባቸውን በሚሊዮኖች የሚቆጠሩ ህጻናትን ለመታደግ ውጤታማና አሳሪ መፍትሄ መፈለግ ያሻል። እንደ አውሮፓውያን አቆጣጠር በ2019 ዓ ም ወይም ከሁለት ዓመት በፊት ማለት ነው። የዓለም የጤና ድርጅት ያወጣው ሪፖርት እንደሚያሳየው ከሆነ 53.6 ሚሊዮን ቶን የሚሆን የኤሌክትሮኒክስ ቆሻሻ እየተጣለ ሲሆን፣ ከዚህ ውስጥም 17.4 በመቶ ብቻ ነው ተመልሶ በጥቅም ላይ የዋለው በዋናነት ወደ ታዳጊና መካከለኛ ገቢ ያወዳል

ባላቸው ሀገራት የሚላኩት ጊዜያቸው ያበቁ ኤሌክትሮኒክሶች በድጋሚ በጥቅም ላይ መዋል አይችሉም። በናይጀሪያ የሚገኘው ኢቴራ የተሰኘው የቴክኖሎጂ ተቋም መሰረታዊ የሆነ የኤሌክትሮኒክስ እቃዎች አወጋገድን በማስተማር በጤና ላይ የሚደርሰውን ጉዳት ለመቀነስ እየሰራ ይገኛል። ኢፌኔ ኤችኔጉር የኢቴራ ቴክኖሎጂ

መስራች ናቸው። ለምሳሌ የኤሌክትሮኒክስ እቃዎችን ማቃጠል ስለመሳሰሉ ጠቀሜታቸው ያበቁ የኤሌክትሮኒክስ መሳሪያ ውዳቂዎችን በአግባቡ ካለማስወገድ ጋር ተያይዘው ስለሚመጡ ጉዳቶች እናሳውቃቸዋለን። ይህን ሲያደርጉም ሰውነታቸው ምን እንደሚሆን ያውቃሉ። ስለዚህም አካባቢንም ሆነ ጤናን በማይጎዳ መልኩ እንዴት ማድረግ እንዳለባቸው ይረዳሉ።

የተባበሩት መንግስታት ድርጅት የኤሌክትሮኒክስ እቃዎች ፍላጎት እየጨመረ ከመምጣቱና ከእቃዎቹ አጭር እድሜ ጋር ተያይዘው የኤሌክትሮኒክስ ቆሻሻዎች በዓለም ላይ በፍጥነት እያደጉ የመጡ የቤት ውስጥ ቆሻሻዎች ናቸው ሲል አስታውቋል። የተለያዩ የመንግስታት ድርጅት ተቋማትም ዓለም አቀፍ የሆነ ጠንካራ የኤሌክትሮኒክስ አወጋገድ እንዲኖር ጥሪ እያቀረቡ ነው።

ውድ ድምጽ በሬዲዮ ቴሌቪዥን መጥቷል። ጥንቅሮቻችንን በቪኦኤ አምሃሪክ ፌስቡክ ገጽ ላይ እንዲሁም ደግሞ በድረገጾቻችን ገጾቻችን ላይ ልትከታተላችሁ ትችላላችሁ። በሳተላይትም ምስሉን ታገኛላችሁ። አሁን የሙዚቃ አፍታ የምንወስድበት ሰዓት ነው። የነጻነት ሱልጣን ዘፈን ይከተላል። ከልቤ ሰው ቅርቤ መላመዴ ሰበብ ሆነብኝ ሰው ለመውደዴ

Shabbat

አድማጮች አድማጮችና ተመልካቾቻችን ስለነበረን ቆይታ እያመሰገንን የነሐሴ 26 2013 ዓ ም የሮብ ምሽት የጋቢና ቪ መሰናዷችንን እዚህ ላይ ፈጸምን። ስናስተናግዳቸው የምሸ ነው ኤደን ገረመው በመስተንግዶ ንጉሱ ታምሬ በዝግጅቱ እንዲሁም ከመላዊ አሜሪካ ድምጽ ዘጋቢዎች ና የስቱዲዮ ባለሙያዎች ጋር በመሆን ነው። በነገው ምሽት እንገናኝ እያልን እንሰናበታለን። ደህና ደሩ።